የእንግሊዝ እንደራሴዎች አገሪቱን ከአውሮፓ ህብረት የማውጣትን ጉዳይ ከጠቅላይ ሚኒስትሯ እጅ ለማውሰድ ራሳቸው ለመቆጣጠር የሚያስችል ድምፅ ትናት ምሽት ሰጥተዋል። ሕግ አውጪዎቹ በእንግሊዝም በአውሮፓም ኅብረት ዘንድም ተቀባይነት ሊኖረው የሚችል የመደራደሪያ ሰነድ ለማዘጋጀት ነው እያሰቡ ያሉት። ማይክል ብራውን ያጠናቀረውን ዘገባ ሰሎሞን አባቴ ያቀርባል። በተከታታይ በከሸፉትና በተጨናገፉት የእንግሊዝና የአውሮፓ ህብረት ድርድሮች የተሰላቸው የሚመስሉት የፓርላማው የህግ መምሪያ አባላት 329 ለ302 በሆነ ድምፅ ነው የሀገራቸውን ከኅብረቱ የመውጣት ኃላፊነት ለመቆጣጠር የወሰኑት። ለውሳኔው ማለፍ የሦስት የሜይ ካቢኔ ሚኒስትሮች በፈቃዳቸው ሥራቸውን መልቀቅ እገዛ እንዳደረገም ነው የሚሰማው። ይህ ውሳኔ ሕግ አውጪዎቹ ሁሉም ወገኖች ሊስማሙባቸው ይችላሉ የሚባሉ የመደራደሪያ ሐሳብ አማራጮችን ለመፈተሽ ዕድል እንደሚሰጣቸው ተነግሯል። የእንደራሴዎቹ እንዲያ ዐይነት ውሳኔ ማሳለፍ ፓርላማው ያለበትን መንግስቱን ተጠያቂ የማድረግ ሥራውን እያከናወነ መሆኑን የሚያሳይ ነው ብለዋል። የሌበር ፓርቲው መሪ ጀርማይ ኮርቢን ሁለት ጊዜ የወደቀ የመደራደሪያ ሐሳብ ይዞ ለመቅረብ የሚያስችል መንገድ ለመፈለግ ከመጣር ይልቅ ጠቅላይ ሚኒስትሯ ወደ ፍጥጫና ንትርክ የማይወስድ ዕቅድ እንዲኖረን የሚያስችል ድምፅ እንዲገኝ ሁኔታን ቢያመ ይመቻችሁ ነበር። የሚሻለው ድምፅ የማያገኝ ሐሳብ ይዘው መቅረብ፣ በተመሳሳይ ጊዜ ደግሞ ድምፅ ሊያገኝ የሚችልን ሐሳብ የሚያደናቅፍ አቋም ሊይዙ አይችሉም። ፓርላማው የሀገሪቱን ከአውሮፓ ኅብረት የመውጣት ጉዳይ ራሱ ሊመራው መወሰኑ የዲሞክራሲ ተቋማቱን የመቆጣጠር እርምጃ ተደርጎ ሊወሰድበት አይገባም ባይናቸው። ኮርቢን በፓርላማው መድረክ ላይ ትናንት ምሽት ባደረጉት ንግግር ጠቅላይ ሚኒስትር ቴሬሳ ሜይ ግን የእንግሊዝ ሕዝብ የዛሬ ሦስት ዓመት አካባቢ በድምፁ ባሳለፈው ውሳኔው መሠረት አገሪቱ የፊታችን አርብ መጋቢት 19 ለንደን ላይ እኩለ ሌሊት ሲሆን ከኅብረቱ መሰናበቷን ለማረጋገጥ የሚያስችል ደረጃ ላይ ለመድረስ ፓርላማው ባለፈው ሳምንት ባሳለፈው ውሳኔ ብቻ መገዛት ይኖርብናል ብለዋል። ለእንደራሲዎቹ ሲናገሩ፣ እርግጥ ነው የተከበሩ እንደራሴ እንዳሉት አሁን ነገሮች ባሉበት ሁኔታ ትርጉም ያለው ድጋፍ የሚያስገኝ የድርድር ሀሳብ ይዞ ለመመለስ ይቻላል የሚል እምነት እንደሌለኝ ተናግሬያለሁ። በተጨማሪም ግን የእንግሊዝን ከኅብረቱ መሰናበት ለማረጋገጥ የሚያስችል ድምፅ በዚህ ምክር ቤት ውስጥ ለማግኘት ተስፋ ያደረግሁበትን ሀሳብ ይዤ ለመመለስ በፓርላማ ውስጥ ካሉ ባልደረቦቼ ጋር እየመከርኩበት መሆኔንም ጠቁሚያለሁ። ይሁን እንጂ በሀገሪቱ ምጣኔ ሀብት ላይ አሉታዊ ተጽዕኖ የማሳረፍ አቅም ባለው ከአውሮፓ ኅብረት ጋር የመፋታት ውስብስብ ጉዳይ ላይ ሀሳባቸውንና የቀደመም ውሳኔያቸውን የመከለስ አዝማሚያ አሁን ከእንደራሴዎቹ ብዙዎችና ከእንግሊዛውያንም እየታየ ነው። የአውሮፓ ኅብረት ለሜ መንግሥት ተጨማሪ ዕድሜ ለመስጠት ወስኗል። እስከ ፊታችን ሚያዝያ አራት ትርጉም ያለው ሐሳብ ይዘው ቢመለሱ ተቃውሞ የለውም። ለንደን እንግዲህ አንድም ከአውሮፓ ኅብረት ጋር በሰላም እየተናገደች የምትቀጥልበትን ምቹና ለጉዳት የማያጋልጥ የፍቺ ሐሳብ ይዛ መምጣት አለባት። አለበለዚያም ይህንን ብሬግዚት የሚሉ ሐሳቧን እርግፍ አድርጋ ጥላ በኖረችበት የሞቀ ቤቷ በአባልነቷ መቀጠል ይኖርባታል።